የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 10 2013 ዓ ም ዝግጅታችን ጀመረ። ፕሬዚዳንቱ ይህን ውሳኔ ያሳለፉት ከዚህ የአፍጋኒስታን የእርስ በርስ ጦርነት በመውጣት ትኩረታችንን በሌሎችና በዓለም ዙሪያ ባሉ ጥቅሞቻችን ላይ ለማድረግ ዩናይት ስቴትስ ጦርነቱን ማቆም ያለባት ጊዜ አሁን በመሆኑ ነው። ስለዚህ አሁን በማድረግ ላይ ያለነውም ይህንኑ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናቸው። ዩናይትድ ስቴትስ ሰራተኞቿን ከአፍጋኒስታን ማውጣት ጀምራለች። ሙሉ ዘገባውን በአብይ ርዕስ ታዳምጣላችሁ። በምዕራብ ኦሮሚያ አንዳንድ ዞኖች እና ከተሞች የትራንስፖርት እና የኢንተርኔት አገልግሎት መቋረጡን ነዋሪዎች ገለጹ ዘገባ ይኖረናል። መንግስት ብሔራዊ የአገር ሉዓላዊነት እና የህዝብ ደህንነት ማስከበር ዘመቻ ግብረ ኃይል እንዲያቋቁም የኢትዮጵያ ማህበራዊ ፍትህ ወይም ኢዜማ ጠየቀ። እነዚህንና ሌሎች በዛ ያሉ ቅንብሮችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻችሁ ክብራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉስ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የአለም ዜና እናሰማችሁ። ጤና ይስጥልኝ እንደምን አመሻችሁ አድማጮች ዜናውን የማሰማችሁ ቆንጂት ታዬ ነኝ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የአፍጋኒስታንን ቀውስ በተመለከተ ዛሬ ለአሜሪካውያን ንግግር ያደርጋሉ ታሊባን ሀገሪቱን ሙሉ በሙሉ ከተቆጣጠረ ወዲህ የመጀመሪያ ንግግራቸው ነው የሚሆነው ትናንት የአፍጋኒስታን ፕሬዚደንት አሽራፍ ጋኒ የታሊባን ተዋጊዎች ዋና ከተማዋ ካቡል መግባታቸውን ተከትሎ ከሀገሪቱ ወጥተዋል ፕሬዚደንት ባይደን ከካምፕ ዴቪድ ወደ ዋይት ሀውስ ተመልሰው በዋሽንግተን ሰዓት 9 ሰዓት ከ45 ደቂቃ ላይ ንግግር ሊያደርጉ መዘጋጀታቸውን ዜናው አመልክቷል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት ታሊባን የሰው ህይወት እንዳይጠፋ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ዓለም ይህን አፍጋኒስታን ያለችበትን አሳሳቢ ሁኔታ እየተከታተለ ነው ብለው የታሊባን ኃይሎች የሀገሪቱን ህዝብ ደህንነት ለመጠበቅና ችግር ላይ ላሉት ሰብአዊ እርዳታ እንዲደርስ ከፍተኛ የሆነ ጥንቃቄ እንዲያደርግ አሳስበዋል። የመንግስታቱ ድርጅት ዋና ጸሐፊ ዛሬ ለጸጥታው ምክር ቤት አስቸኳይ ስብሰባ ባደረጉት ንግግር የአፍጋኒስታንን ህዝብ ፊታችንን ልናዞርበት፣ ልንተወው አንችልም አይገባንም ብለዋል ግጭቱ በአስቸኳይ እንዲቆም የሀገሪቱ ሕዝብ በሙሉ መብቶቹ እንዲከበሩ እጠይቃለሁ ያሉት ጉቴሬሽ የሰብአዊ መብቶች ከበሬታ ጉዳይ በተለይ የአፍጋን ሴቶችና ልጃገረዶች ሁኔታ እጅግ ያሳስበኛል ብለዋል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። በኢትዮጵያ ያለው የተባበሩት መንግስታት ድርጅት ቢሮ በሀገሪቱ ውስጥ የተሰማሩ የመንግስታቱ ድርጅት መስሪያ ቤቶችና የሰብአዊ ረድኤት አጋሮቻቸው የሚንቀሳቀሱት ወገኝተኛ የፖለቲካ አጀንዳን በመደገፍ ነው ተብሎ በቅርብ ጊዜያት በዋና ዋና መገናኛ ብዙሃንና በማህበራዊ መገናኛዎች የሚወጡ መግለጫዎች እጅግ አሳስበውናል ሲል አስታወቀ። የድርጅቱ የኢትዮጵያ ቢሮ ባወጣው መግለጫ በተባበሩት መንግስታት ድርጅትና አጋሮቹ በሚያደርጉት ሰብአዊ እርዳታ ስራ የሚከተሏቸው አራት መርሆዎች አሉ ብለዋል። እነርሱም ሰብአዊነት፣ ከወገንተኝነት መራቅ፣ ከአድላዊነት ነፃ መሆንና ስራን በነፃነት ማከናወን ነው ሲል ዘርዝሯል። አስከትሎም መግለጫው እነዚህን መርሆዎች በማክበር ከኢትዮጵያ መንግስት ጋር በቅርበት ተቀናጅተን በሁሉም የሀገሪቱ ክልሎችና የከተማ አስተዳደሮች በጠቅላላ ለችግር ተጋላጮችን ትኩረቱ ባደረገ መንገድ ወሳኝ እርዳታ እያደረግን እንገኛለን ብለዋል። የአፍሪካ ሕብረት የሶማሊያ ሰላም አስከባሪ አሚሶም ወታደሮች ባለፈው ሳምንት በአልሸባብ የደረሰባቸውን የደፈጣ ጥቃት ተከትሎ ሰባት ሰላማዊ ዜጎችን መግደላቸውን የታችኛው ሸበሌ ክልል ገዢ ለአሜሪካ ድምፅ ገለጹ። የሶማልኛ ክፍል ባልደረባችን ሐሩን ማሩፍ ያጠናቀረውን ዘገባ ጽዮን ግርማ ታቀርበዋለች። በሶማሊያ የታችኛው ሸበሌ ክልል ገዢ አብዱል ካድር መሐመድ ኑር ከተገደሉት ሰባት ሰላማዊ ዜጎች ውስጥ አምስቱ ገበሬዎች መሆናቸውን ከአካባቢው ነዋሪዎች ጋር በነበራቸው ውይይት ማረጋገጣቸውን ተናግረዋል። መኪና ተበላሽቶባቸው መንገድ ዳር ቆመው የነበሩ ሁለት ተጨማሪ ሰላማዊ ዜጎችም በሰላም አስከባሪዎቹ መገደላቸው መረጋገጡን፣ ከአርሶ አደሮቹ መካከል አንዱን በግል እንደሚያውቋቸውም የግዛቱ አስተዳዳሪ ጨምረው ገልጸዋል። ግድያው የተፈጸመው ከስድስት ቀናት በፊት ከመቋዲሾ አንድ መቶ ኪሎ ሜትር ርቀት ላይ በምትገኘው ጌለዌኒ ወይኒ በተሰኘች መንደር አቅራቢያ ላይ ነሐሴ አራት ሁለት ሺ አስራ ሶስት አመተ ምህረት ነው። በጌለዌኒ መንደር አቅራቢያ በመደበኛ ጥበቃ ላይ በነበሩ ሰላም አስከባሪዎቹ ላይ የአልሸባብ ታጣቂዎች የደፈጣ ጥቃት ማድረሳቸውን የሶማሊያና የአፍሪካ ሕብረት የሶማሊያ ሰላም አስከባሪ ባለስልጣናት አረጋግጠዋል። ይህንን የደፈጣ ጥቃት ተከትሎ የሰላም አስከባሪ ወታደሮቹ በምላሹ የአልሸባብ ታጣቂዎችን በከፍተኛ ተኩስ እንደገጠሟቸውና ይህ ደግሞ ገለወኒ ከተባለች ከገበሬዎች የእርሻ መንደር አቅራቢያ ሁለት ሜትር እንኳን የማይርቅ እንደሆነ የታችኛው ሸበሌ ክልል ገዢው አብዱል ቃድር በስልክ በሰጡት ቃለ ምልልስ ገልጸዋል። በደፈጣ ጥቃቱ አንድ የአሚሶም ወታደር ሲገደል ሁለት መቁሰላቸውን የገለጹት ገዢው በሰላማዊ ዜጎች ላይ የደረሰው ጥቃት ከደፈጣ ጥቃቱ በፊት ይሁን ወይም በኋላ እስካሁን አልተረጋገጠም ብለዋል። የአፍሪካ ሕብረት የሶማሊያ ሰላም አስከባሪው ባለስልጣናት በበኩላቸው ድርጊቱን በማጣራት ላይ እንደሆኑ ገልጸዋል። ጥቃቱ ከመድረሱ አንድ ቀን አስቀድሞ የአፍሪካ ሕብረት በትዊተር ገጹ ላይ የዩጋንዳ ወታደሮች በሶማሊያ በተለመደው የጥበቃ ስራ ላይ ተሰማርተው ባለበት ወቅት የአልሸባብ ቡድን በደፈጣ ጥቃት እንዳደረሱባቸውና ለጥቃቱ በሰጡት ምላሽም ሰባት አሸባሪዎችን መግደላቸውን አስፍሮ የነበረ ሲሆን አሁን ይህ የትዊተር መልእክት ጠፍቷል። ከዚያም አሚሶም ድርጊቱን ተጨማሪ ማጣራት እንደሚያደርግበት በጽሑፍ ቃል ገብቷል። ጽዮንን ለዘገባው አመሰግናለሁ። ዛምቢያ ውስጥ በተካሄደው ፕሬዝደንታዊ ምርጫ ከሃምሳ ከመቶ በላይ አብላጫ ድምፅ በማግኘት የሀገሪቱ ዋናው ተቃዋሚ ፓርቲ መሪ የሆኑት ሀካኢንዴ አሸናፊ ሆነዋል። የምርጫ ሂደቱን በተመለከተ የአሜሪካ ድምፅ ያጠናቀረውን ዘገባ ስመኝሽ የቆየ ታቀርበዋለች። የዛምቢያ ምርጫ ኮሚሽን ዛሬ በዋና ከተማዋ ሉሳካ እንዳስታወቀው የ59 ዓመቱ ሂቹሌማ 28 ሚሊዮን ድምጽ በማግኘት አሸንፈዋል። አንድነት ለብሔራዊ ልማት የተሰኘው ፓርቲ መሪ የሆኑት ባለሀብት ምርጫውን ማሸነፍ የቻሉት ለስድስተኛ ጊዜ ተወዳድረው ነው። ሂቹሌማን ለስልጣን ያበቃቸው በተሽመደመደው የዛምቢያ ኢኮኖሚ ምክንያት የተፈጠረው ቅሬታ ሲሆን የሀገሪቱ ዋና የገቢ ምንጭ የሆነው የመዳብ ዋጋ መውደቅ የዋጋ ግሽበትና ስራ አጥነት። ሀገሪቱ ባለፈው ዓመት በኮቪድ-19 ወረርሽኝ ወቅት መክፈል የነበረባትን እዳ መክፈል ያቃታት የመጀመሪያዋ የአፍሪካ ሀገር ሆናለች። አዲሱ መንግስት የምንሰራው ስራ ያገኝልናል ብዬ ተስፋ አድርጋለሁ። ቀድሞ በነበረው መንግስት ስራ የሚገኘው ወይም እድል የሚሰጠው ለመንግስት ካድሬ ሆኖ በማገልገል ነው። ይህ ነው እንዲቀየር የምንፈልገው። ሰዎች ደስተኛ የሆኑትም ለዛ ነው። ቅሬታ የሚያበዛ ወጣት ብለው ነበር የሚጠሩን። እኛ ግን ቅሬታ የሚያበዛ ሳይሆን ለውጥ ማምጣት የምንችል ወጣቶች መሆናችንን አሳየናቸው። ዲሞክራሲያችንን እንደምንቆጣጠር አሳየናቸው። አንድ ነጥብ ስምንት ሚሊየን ድምጽ ያገኙት ተሰናባቹ ፕሬዚዳንት ኤድጋር ሉንጉ በበኩላቸው ምርጫው ነፃና ሚዛናዊ አልነበረም ሲሉ አውግዘውታል። በደጋፊዎቻቸውና የሀገር ፍቅር ግንባር የተሰኘው የገዢው ፓርቲ አባላት ላይ ጥቃት መድረሱንም ተናግረዋል። ለሁለተኛ ዙር ስልጣን ላይ ለመቆየት የተወዳደሩት ሉንጉ እንደ አውሮፓያን አቆጣጠር በ2016 ስልጣን ላይ የወጡት ሂቹሌማን አሸንፈው እንደነበር ይታወሳል። በአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ እኝሽን ለዘገባው አመሰግናለሁ። በአፍሪካ ነክ ዜና እንቆያለን። የዲሞክራሲያዊት ኮንጎ ሪፐብሊክ ፕሬዚደንት ፌሊክስ ቺሴኬዲ ራሱን እስላማዊ መንግስት ብሎ ከሚጠራው ቡድን ጋር ተባባሪ ከሆነው የተባበሩት ዲሞክራሲያዊ ኃይሎች የተባለው አካል ሚሊሻዎች ጋር የሚዋጉትን የሀገራቸውን ኃይሎች የዩናይትድ ስቴትስ የጦር ሰራዊት አባላት እንዲያግዙ ፈቃድ መስጠታቸው ተሰማ። ዩናይትድ ስቴትስ በሽብርተኝነት የፈረጀችው በአጽሮት ኤዲኤፍ ተብሎ የሚጠራው ቡድን በማዕድናት በከበረው በምስራቅ ኮንጎ ከሚንቀሳቀሱ ገዳይ ታጣቂ ቡድኖች ሁሉ አደገኛው እንደሆነ ተነግሯል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም አቀፍ ኮቪድ-19 ዜናዎች ዩናይትድ ስቴትስ ሶስተኛ የኮቪድ-19 ማጠናከሪያ ክትባት መስጠት ላይ ለመወሰን እየተዘጋጀች መሆኗ ታውቋል። ዩናይትድ ስቴትስ ውስጥ ሶስተኛ የኮቪድ ክትባት መስጠት ይጀመር ወይም አይጀመር እንደሆነ በሚቀጥሉት ሁለት ሳምንታት ውስጥ ይታወቃል ሲሉ የብሔራዊ የጤና ተቋማት ዲሬክተር ዶክተር ፍራንሲስ ኮሊንስ ናቸው የተናገሩት። ዶክተር ኮሊንስ ትናንት ለፎክስ ቴሌቪዥን በሰጡት ቃል ክትባቱ ለተከተቡት ሰዎች እየገነባላቸው የሰውነት መከላከያ ጥንካሬ እየደከመ ሊሆን ይችላል የሚል ስጋት አለ ብለዋል። ሶስተኛ ማጠናከሪያ ክትባት መስጠት ሲጀመር ቅድሚያ የሚኖራቸው የጤና ሰራተኞች፣ በጤና እንክብካቤ ማዕከሎች የሚጠበቁና ሌሎችም አረጋውያን እንደሚሆኑ ነው ባለስልጣኑ የገለጹት። ይህ በዚህ እንዳለ በኮቪድ-19 ምክንያት የሚደርሰው የልጆች ለወላጅ አልባነት መዳረግና የቤተሰብ ተከባካቢዎች ሞት የተደበቀው ወረርሽኝ ነው ሲል ዓለም አቀፉ የህክምና መጽሔት ላንሴት አስገነዘበ። ይህንን ጉዳይ ለመከላከል ቁልፉ ክትባቱን በፍትሐዊ መንገድ ማዳረስ ነው ሲልም አሳስቧል። በመጨረሻም ከትናንት በስቲያ ቅዳሜ ሄይቲ ውስጥ በደረሰው ከባድ የመሬት መናወጥ የሞቱት ሰዎች ቁጥር እስከ ትናንት በነበረው ጊዜ ከ1297 ማለፉን የሀገሪቱ ባለስልጣናት አስታውቀዋል። የተጎዱት ሰዎች ደግሞ ከ5700 በላይ መሆኑን እና ሆስፒታሎች በቁስለኞች ተጨናንቀው እርዳታ ለማድረግ እጅግ የከበደ ችግር ላይ እንዳሉ ነው የተነገረው። ለሰዓቱ ያለን ዜና በዚሁ ያበቃል። ለዓለም ዜናዎቹ ቆንጅታየን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 10 2013 ዓ ም ዝግጅታችንን ነው በማዳመጥ ላይ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናሰማችሁ። የዩናይትድ ስቴትስ በአፍጋኒስታን የሚገኙ ሰራተኞቿን በማስወጣት ላይ ትገኛለች። በጦርነት ከተጎዳችው አፍጋኒስታን ለቆ የመውጣቱ ውሳኔ ሰብአዊ ቀውስና የአሸባሪዎች መፈንጫ የሆነች ሀገር ይፈጥራል ሲሉ ተቾች እየገለጹ ነው። የባይደን አስተዳደር ግን ትጅቱን አስተባብሏል። ሚሼል ኩዊን ያጠናቀረችውን ዘገባ ከሌሎች የአሜሪካ ድምጽ ዘገባዎች ጋር በማጠናቀር ደረጀ ደስታ እንደሚከተለው አሰናድቶታል። ዩናይትድ ስቴትስ በአፍጋኒስታን የሚገኙ የኤምባሲ ሰራተኞቿን ማውጣቷን ቀጥላለች። ተቺዎች በጦርነት ከተጎዳችው አፍጋኒስታን ለቆ የመውጣቱን ውሳኔ ሰብአዊ ቀውስና የአሸባሪዎች መፈንጫ የሆነች አገር ይፈጥራል የሚለውንም ትችት የባይደን አስተዳደር አስተባብሏል። ምንም እንኳ የባይደን አስተዳደር ታሊባኖች በዚህ ፍጥነት አፍጋኒስታንን ይቆጣጠራሉ ብሎ ባያስብም አገሪቱን ለቆ በመውጣቱን ውሳኔ ተገቢነት ላይ የቀረበበትን ትችት ግን አስተባብሏል። የአሜሪካ የውጭ ጉዳይ ሚኒስትር አንተኒ الرئيس حدد أن الوقت قد حان المتحدة للخروج من أن بدأوا الحرب. كما أشاد አንዳንድ ሕግ አውጪ የሪፐብሊካን አባላት በአፍጋኒስታኑ ጉዳይ የሚተቹት ፕሬዚደንት ባይደንን ብቻ አይደለም። የቀድሞ ፕሬዚደንት ዶናልድ ትራምፕም እንደ ኤሮፓ አቆጣጠር ከግንቦት 2021 ጀምሮ ከአፍጋኒስታን ሙሉ በሙሉ ለቀው ለመውጣት ያስቀመጡትን ቀነገደብ በመጥቀስ ይተቻሉ። ፕሬዚደንት ጆ ባይደንም ቀነገደቡን የገፉት ወደ ነሐሴ ወር ነበር። ይሁን እንጂ ተቺዎች እንደሚሉት የአሁኑ አስተዳደር ለቆ የመውጣቱን ሂደት ያስተናገደበት መንገድ በዓለም አቀፍ መድረክ በሀፍረት አይን እንዲታይ አድርጎታል። የህግ መወሰኛው ምክር ቤት የሪፐብሊካን መሪ ሚች መካነል ትናንት እሁድ ባወጡት መግለጫ አሸባሪዎችና ባላንጣዎቻችን የኃያል አገሮችን በሀፍረት ማቀርቀር እየተመለከቱ ነው ብለዋል። ሌላዋ የሪፐብሊካን ህግ መወሰኛ ምክር ቤት አባል ሊስ ቼኒ በኤቢሲ ቴሌቪዥን ተከታዩም ብለዋል። የዚህ ጉዳቱ በአፍጋኒስታን ላይ ብቻ አይደለም፣ በሽብርተኝነት ላይ ለሚካሄደው ጦርነት ብቻም አይደለም። ይህ አሜሪካ በመላው ዓለም ለሚኖራት ሚና ሁሉ ነው ይህ ደግሞ ባላንጣዎቻችን ሊያስፈራሩን የሚችሉ መሆኑን እስኪያስቡ ድረስ ይሄዳል። ዛሬ ጠዋት ራሱ ወዳጆቻችን ካሁን በኋላ በእኛ መተማመን ስለመቻላቸው እየጠየቁ ነበር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን እስከተወገደበት 2001 ዓ ም ድረስ አፍጋኒስታንን ሲመራ የቆየው ታሊባን አሁንም ተመልሶ በሴቶችና በሌሎች ዜጎች ላይ ጥብቅ የሆኑ ህግጋትን ሊደነግግ ይችላል የሚለው ፍርሃት እያየለ መሆኑን ተናግረዋል። ይህ እንዳይሆን ግን የአፍጋኒስታን ህዝብ የመርዳቱ ኃላፊነት ያለበት ዓለም አቀፍ ማህበረሰብ ነው ብለዋል። መሰረታዊ መብቶችን በማክበር የማስተዳደር መንግስታዊ ኃላፊነትንም በታሊባን ፍላጎት የሚወሰን መሆኑን ገልጸዋል። ይህን የማያደርጉ ከሆነ ግን በማለት ብሊንከን በኤቢሲ ቴሌቪዥን ቀርበው የሚከተለውን ተናግረዋል ይህን የማያደርጉና ስልጣንም ላይ ሆኖ ይህን ማድረግ የማይችሉ ከሆነ አፍጋኒስታን ከመላው ዓለም የተነጠለች ሀገር የምትሆን ይመስለኛል። ከአስር አሜሪካውያን መካከል ሰባቱ የፕሬዝደንት ባይደንን ለቆ የመውጣት ውሳኔ የሚደግፉ መሆኑን ባለፈው ሐምሌ ቺካጎ ካውንስል ከተባለው የድምፅ አሰባሳቢ ድርጅት የተሰበሰበው የህዝብ አስተያየት ያስረዳል። ይሁን እንጂ የታሊባን በፍጥነት አፍጋኒስታንን የመቆጣጠሩ ክስተት አሜሪካውያን ለፕሬዝደንት ባይደን እቅድ ያላቸውን ድጋፍ ይቀይረው እንደሁ የሚታይ ይሆናል። የታሊባኑ ምክትል አዛዥ ሙላ አብዱላ ጋኒ ባርዳር ትናንት እሁድ፣ ኳታር ዶሃ ከሚገኘው ቢሯቸው ባስተላለፉት የቪዲዮ መልእክት ለመላው የአፍጋኒስታን ነዋሪዎችና ለተዋጊዎቹ የእንኳን ደስ አላቸው መልእክት አስተላልፈዋል። በማህበራዊ ትስስር ድረገጾች ወደ አውሮፕላን ማረፊያ የሚጎርፉ በርካታ ሰዎችን ምስል እያሳዩ ሲሆን የአፍጋን ሲቪል አቪዬሽን ባለስልጣን የህዝብ ትራንስፖርት አገልግሎት የሚሰጠው የአውሮፕላን ማረፊያው ላልተወሰነ ጊዜ አገልግሎት መስጠት ያቆመ መሆኑን አስታውቋል። በርካታ ዓለም አቀፍ አየር መንገዶችም በአፍጋኒስታን የአየር ክልል ላይ የሚያደርጉትን በረራዎች ማቋረጣቸውን ገልጸዋል። ባለፈው ሳምንት ውስጥ በርካታ ከተሞችን የተቆጣጠሩት የታሊባን ተዋጊዎች ዛሬ ሰኞ በከተሞች ጎዳናዎች ላይ ጥበቃዎችን ሲያደርጉ ታይተዋል። ዩናይትድ ስቴትስን ጨምሮ ከ60 በላይ የሚሆኑ አገሮች ትናንት እሁድ ባወጡት መግለጫ በአፍጋኒስታን የሚገኙ ሁሉም ወገኖች ከአፍጋኒስታን መውጣት የሚፈልጉ አፍጋኒስታውያንና የውጭ ዜጎች ፍላጎትን እንዲያከብሩና ሁኔታዎችንም እንዲያመቻቹ ጥሪ አስተላልፈዋል። የተባበሩት መንግስታት ድርጅት ዋና ጸሐፊም ትናንት ባወጡት መግለጫ የታሊባን ኃይሎች ሕይወትን ለመጠበቅ ከፍተኛ ቁጥጥር እንዲያደርጉና ሁሉም የሰብአዊ ድርጅቶችን ያልተደገፈ ድጋፍ እንዲሰጡ ሊፈቀድላቸው ይገባል ብለዋል። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በምዕራብ ኦሮሚያ አንዳንድ ዞኖችና ከተሞች የስልክና የትራንስፖርት አገልግሎት መቋረጡን ለቪኦኤ ተናገሩ። በሌላ በኩል ኦነግ ሸኔ የሚባሉ ታጣቂዎች በምዕራብ ኦሮሚያ አንዳንድ ቦታዎች መንገድ ለመዝጋት ሙከራ ከማድረጋቸው ውጪ የተዘጋ መንገድ የለም ሲል የክልሉ የኮሙኒኬሽን ጉዳዮች ቢሮ ገልጿል። የኦሮሚያ ብልጽግና ፓርቲ ጽፈት ቤትን በበኩሉ ራሳቸውን የኦሮሞ ነጻነት ሰራዊት በሚል የሚጠሩ መንግስት ደግሞ ሸኔ የሚላቸው ታጣቂዎች ኦሮሚያ ውስጥ የያዙት ቦታ የለም። አንዳንዴ ግን መንገድ ለመዝጋት ሙከራዎችን ያደርጋሉ ብሏል። በሌላ በኩል በአራቱም ወለጋ ዞኖች አብዛኛው ስፍራ ላይ የኢንተርኔት አገልግሎት ካለፈው አርብ ጀምሮ መቋረጡን ያረጋገጡት የኢትዮ ቴሌኮም የምዕራብ ሪጅን ስራ አስኪያጅ ችግሩ የተፈጠረው በቴክኒክ እክል ምክንያት መሆኑን አመልክተዋል። ናኮር መልካ ዝርዝሩን ያሰማናል። የነቀምቴ ነዋሪው አቶ ጋሩም ሳለሙ በምዕራብ ኦሮሚያ አንዳንድ ከተሞች የማመላለሻ አገልግሎት ከተቋረጠ ከሳምንት በላይ መሆኑን ለቪኦኤ ተናግረዋል። በዚህም ሳቢያ ተፈጠሩ ያሏቸውን ችግሮች ገልጸዋል። ወደ ደንቢዶሎ፣ ወደ አሶሳ የሚሄድ ተሽከርካሪ የለም። ሰላም ስለሌለ መሄድ ይፈራሉ። ከተያዙም ማለትም በሁለቱም አካላት በመንግስትም ሆነ በሸማቂዎቹ ስለሚደበደቡ የተለያዩ ችግር ውስጥ ይገባሉ። አሁን ሰው በጣም ተቸግሯል። ኑሮውም በጣም ተወደደ። ነጋዴውም በፈለገ ዋጋ ነው እየሸጠ የሚገኘው። በጣም አስቸጋሪ ሁኔታ ውስጥ ነን ብለዋል። ከአዲስ አበባ እና ሌሎች ከተሞች ወደ ምዕራብ ወለጋ ጊምቢ ከተማ የሚገቡ ተሽከርካሪዎች ከአንድ ሳምንት በላይ ለሚሆን ጊዜ አለመሄዳቸውንና ከጊምቢም ወደ ሌሎች ከተሞች የሚደረጉ ጉዞዎች አለመኖራቸውን አንድ የጊምቢ ከተማ ነዋሪ በስልክ ነግረውኛል። የተሽከርካሪ እንቅስቃሴ ከቆመ ከባለፈው ሳምንት እሑድ ጀምሮ ወደ ዘጠኝ አስር ቀናት ሆኗል። ምክንያቱን አናቅም፣ ግን የታጠቁ ኃይሎች እንቅስቃሴውን እንደገቱት ነው የሚነገረው። በመኪና መንገድ አዘግተው ቁልፍ ይዘው ይሄዳሉ ነው የሚባለው። መንገድ ክፍት ቢሆንም ሰው ለደህንነቱ ስለሚሰጋ አይሄድም። የትራንስፖርት አገልግሎት ባለመኖሩ ሰዎች በጣም ተቸግረዋል። ሁሉም ነገር ቢረጋጋና ወደ ቦታው ቢመለስ ጥሩ ነው ብዬ አስባለሁ። በተመሳሳይ ሁኔታ በቄሌም ወለጋ ደንቢዶሎ ከተማም ስላለው ሁኔታ አቶ ለሚበሻ እባላለሁ ያሉ ግለሰብ በስልክ አብራርተዋል። የመጓጓዣ አገልግሎት ከተቋርጠ ከሳምንት በላይ ሆኗል። መኪና ከደንቢዶሎ ወዴትም የሚሄድ አይደለም። ከደንቢዶሎ ወደ ፊንፊነ የሚሄደው መንገድ እንዳይኬት ህጓል። ከደምቢዶሎ ጋምቤላ የሚሄደው መንገድ ስራ ላይ አይደለም። በምን ሰማ መንግስት ነው ያስለክል ብላሉ። ሰውም ሲሄድ የሚጠይቀው እንዴት ሄድክ የሚለው መንግስት ነው። ብዙ ጥያቄ የሆነብ ነገር አለ እና መንገዱ በመዘጋቱ ብዙ ችግር ውስጥ ነው። ለምሳሌ እዚህ አካባቢ በጸጥታ ችግር እርሻ አልነበረም። እንደሚታወቀው ምግብ በላው ነገር ተጭኖ ነው የሚመጣው። ብዙ ጊዜ የነጋዴዎችም የሚነግዱት ጤፍ ምናምን ከዛ ነው የሚመጣው። ግን አሁን በዚህ ምክንያት ወደ ነብሎ የሚጫነው ሁሉ ነገር እየመጣ አይደለም። ነዋሪዎቹ የኢንተርኔት አገልግሎትም ካለፈው ሳምንት አርብ ጀምሮ መቋረጡን ጠቁመዋል። ከአራት ቀን በፊት የሞባይል ዳታ የለም፣ ብሮድባንድ ኢንተርኔት የለም፣ የባንክ ሲስተም የለም እና በጣም የዳታም የብሮድባንድ አገልግሎትም ከተቋረጠ አራት ቀናት አልፎታል። ለምን እንደጠፋ የምናውቀው ጉዳይ የለም። አገልግሎቱ ቢኖር ብዙ የሚጠቅምን ነገር ነበረው ብለዋል። በምዕራብ ኦሮሚያ አንዳንድ አካባቢዎች የትራንስፖርት አገልግሎት መቋረጡን በተመለከተ የኦሮሚያ ክልላዊ መንግስት ኮሚኒኬሽንስ ቢሮ ኃላፊ አቶ ጌታቸው ባልቻ ምላሽ ሰጥተዋል። ይህንን ሀገር ለማፍረስ አንድ ላይ ተቀናጅተው እየሰሩ ያሉት ህወሓትና ኦነግ ሸኔ አሸባሪ ኃይሎች በቻሉባቸው ስፍራዎች ሁሉ የጸጥታ ችግሮችን በቀጥታ ግጭት ሲፈጥሩ ነበር። ህዝቡን በማስፈራራትና በማሸበር አቋሙን እንዳይገልጽ በማድረግ ለረዥም ዓመታት ሲፈጽሙት የነበረው ተግባር ነው። አሁን በአነሳው አካባቢ የሚታየው በተለይ በምዕራብ ወለጋ መኪና በሚሄድበት መንገድ ላይ መኪና መንገድ ላይ አስቆመው ከሾፌር ቁልፍ የሚቀበሉበት ሁኔታ እንደነበር ይታወቃል። የተለያዩ ድርጊቶችንም ለመፈጸም እንዲዋስበው ያልተሳካበት ሁኔታ አለ። ይህንን ለማስቀረት የጸጥታ አካላት እየሰሩ ነው። ሸማቂዎቹ እስካሁን የቆረጡት መንገድ ባይኖርም ታች ያለውን የጸጥታ መዋቅርና ህዝቡን በማስፈራራት መንገድ እንዳይሄድ የሚያደርጉበት አካሄድ፣ መንገድ ከሄደም ለመዝረፍ ጥረት የሚያደርጉበት ሁኔታ፣ ሰዎችን ጠልፈው የሚወስዱበት ሁኔታም ተፈጥሯል። ይህንንም በማህበራዊ ሚዲያቸው ይለቃሉ። መንግስት እርምጃ እየወሰደባቸው ነው ብለዋል። በሌላ በኩል የኦሮሚያ ብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ ራሳቸውን የኦሮሞ ነጻነት ሰራዊት የሚሉ መንግስት ደግሞ ሸኔ የሚላቸው ታጣቂዎች የያዙት ቦታ የለም ብለዋል። ይሁን እንጂ አንዳንዴ መንገድ ለመዝጋት ይሞክራሉ ብለዋል። አልፎ አልፎ ሰው የሚገሉበት መንገድ የሚዘጉበትና ሰውን የሚዘርፉበት እንዲሁም የሚሸሹበት ሁኔታ አለ ከዚህ አልፎ ግን የያዙት ቦታ የለም። ይሄ ደግሞ ወያኔ በነበረበት 25፣ 26 ዓመታት ውስጥ በየዕለቱ ይሄን ያህል ጦር ያዝን እያሉ የሚነዙት ወሬ ነው። ይዋሻሉ። ነገር ግን ሰው አልጎዱ ማለት አይደለም። ሰው ጎድተዋል። የጸጥታ አካላቱ በሌሉበት ቦታ ላይ ወንጀል ፈጽመው ይሸሻሉ። ከዚህ ባለፈው ሁኔታ ግን የተቆጣጠሩት አንድም ቦታ የለም ብለዋል። መንግስት በሸማቂዎች ላይ ለሚያነሳው ወቀሳ ከቃል አቀባያቸው በስልክ ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ካገኘን ይዘን እንመለሳለን። ነገር ግን ቡድኑ ባለፈው ሳምንት በማህበራዊ መገናኛ ባወጣው መግለጫ ምዕራብና ደቡብ ኦሮሚያ እንዲሁም ማዕከላዊ ኦሮሚያ አብዛኛውን ስፍራ መያዙንና የመንግስት ወታደራዊ መጠለያዎችንም እንዲሁ መያዙን ተናግሮ ነበር። ከኢንተርኔት መቋረጥ ጋር ተያይዞ ለተነሳው ቅሬታ የኢትዮ ቴሌኮም የምዕራብ ሪጅን ስራ አስኪያጅ አቶ ሙላቱ ጉደታ በስልክ ምላሽ ሰጥተዋል። እኛም በእርግጥ አገልግሎቱ ከተቋረጠ በኋላ ነው ያወቅነው። በተለይ ከሞባይል ኮር ባንክ ጋር ተያይዞ ተቋርጧል። ከነቀምቴ ከተማ በስተቀር በሁሉም ወለጋ ዞኖች ተቋርጧል ማለት ይቻላል። በነቀምቴ በዳታና በብሮድባንድ የሚሰጡ አገልግሎቶች አሁንም እየሰሩ ነው። ነገር ግን በቄሌምና ምዕራብ ወለጋ ውስጥ በፋይበር ችግር ተቋርጦ ነበር። በቴክኒክ ችግር የተቋረጠውን ለማስተካከል እየሰራን ነው። በቄሌምና ምዕራብ ወለጋ የተቋረጠውን የኢንተርኔት አገልግሎት በተመለከተ ለበላይ አካል አሳውቀን እየጠበቅን ነው ብለዋል። አገልግሎቱ የተቋረጠው በመንግስትና በታጣቂ ቡኑ መካከል ከሚደረገው ግጭት ጋር ይያያዝ አይያያዝ ለማረጋገጥ አልተቻለም። ከአንድ ዓመት በፊት ግን መንግስት በታጣቂዎቹ ላይ ከወሰደው እርምጃ ጋር ተያይዞ በአካባቢው የኢንተርኔትና የስልክ አገልግሎት እንዲቋረጥ መደረጉን ገልጾ እንደነበር ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሰኞ ምሽት ዝግጅታችን ነው። ወደ ተከታዩ ዘገባ እንውሰዳችሁ። መንግስት ብሔራዊ የሀገር ሉዓላዊነትና የሕዝብ ደህንነት ማስከበር ዘመቻ ግብረ ኃይል እንዲያቋቁም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ጥሪ አቀረበ። ህወሀትን ደግፋችኋል በሚል የሚወሰዱ የጅምላ እርምጃዎች በአስቸኳይ እንዲቆሙና አፋጣኝ የማጣራት ስራ እንዲሰራም ፓርቲው ጠይቋል። መለስካቸው አምሓ ዝርዝራለሁ። ኢዜማ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሑፍ መግለጫ ህወሀት አክራሪ ብሔረተኞች ከሚላቸው ጋር ሰሞኑን የፈጠረው ጥምረት ለኢትዮጵያ አንድነትና ሰላም ከሚደቅነው አደጋ በተጨማሪ ለኢትዮጵያ የውጭ ጠላቶች መሳሪያ በመሆን በሀገሪቱና በምትገኝበት ቀጠና ከፍተኛ አደጋ ሊጋረጥ እንደሚችል አስቀድሞ ፓርቲው የሰጠውን ትንተና አስታውሶ የተነበየው እንደ እንደደረሰ ይናገራል። ትንተናውንም ተንተርሶ የኢትዮጵያን አንድነትና ሰላም እንዲረጋገጥ ለሚፈልጉ ኃይሎች ሁሉ ያቀረበውን የህብረት ጥሪም አውስተዋል። በዚህ ረገድ ከሁሉም አካላት በላይ ኃላፊነት ያለበት ደግሞ ፌዴራል መንግሥት ነው ያለው መግለጫ ጥሪውን ለመንግሥት አስተላልፈዋል። የጽሑፉን መግለጫ በንባብ ያሰሙት የፓርቲው ጸሐፊ አቶ አበበ አካሉ ናቸው። ይህ ሁላችንም ላይ የተጋረጠ አደጋን በብቃት ለመመከትና ለማስቀረት ሁላችንንም በአንድነት አሰባስበው ማሰለፍ የሚችለው የፌዴራል መንግሥት በመሆኑ መንግሥት ይህን ግዴታውን ከምን ጊዜውም በላይ በከፍተኛ ውጤታማነት መወጣት እንዲችል የወታደራዊ፣ የዓለም አቀፍ ግንኙነት፣ የፕሮፓጋንዳ ከመኖሪያቸው ተፈናቀሉና እርዳታ የሚያስፈልጋቸውን ዜጎች ማገዝ፣ የሀብት ማሰባሰብ እና ኢኮኖሚያዊ ጉዳዮች ጋር በተያያዘ መሰራት ያለባቸውን ስራዎችን ስትራቴጂ የነደፈ እንዲፈጸሙ ውሳኔ የሚያስተላልፍና መፈጸማቸውን የሚከታተል ብሔራዊ የአገር ለዋላዊነትና የህዝብ ደህንነት ማስከበር ዘመቻ ግብረ ኃይል ከመንግሥት መዋቅር ውጭ ያሉ ኢትዮጵያውያንን ጭምር በማሳተፍ በአስቸኳይ እንዲቋቋምና ወደ ሥራ እንዲገባ እንጠይቃለን። ፓርቲው እንዲቋቋም የሚለው አካል ካሉት መንግሥታዊ መዋቅሮችና አካላት ጋር በሥራ የሚኖረው ግንኙነት ምን እንደሚመስልም ከጋዜጠኞች ጥያቄ በመነሳት የኢዜማ ሊቀመንበር አቶ የሺዋስ አሰፋ ተደጋጋፊ ማብራሪያ ሰጥተዋል በመደበኛ ጊዜ ውስጥ አይደለም ያለ ስለዚህ ከዚህ መደበኛ አደረጃጀት ወጣ ያለ የሁሉንም ኢትዮጵያውያን አእምሮ ጉልበት እውቀት ሊጠቀም የሚችል አደረጃጀት ያስፈልጋል ያ ግን ክሊርሊ ደጋግመን የምንል ሀገረ መንግስቱን ያከበረ አሁን በምርጫ የሚሆን በማንኛውም እኛ የኢትዮጵያ ሀገረ መንግስት እንዲቀጥል እና እንዲሻሻል ነው እንጂ የምንፈልገው ሶስት ሺ ፕላስ ዓመት ያለው የኢትዮጵያ ሀገረ መንግስት እንዲፈርስ አይደለም በዛ ለቅ ሀገር እንዲሆን አይደለም ሌሎች የመንም ሶሪያም ፈረሱ የሚባሉ ሀገሮች ያየ ነው። ሁሉም መሳሪያ ይዞ በየአቅጣጫው ሲሄድ ነው። ስለዚህ የዚህ መግለጫ ዋና ዓላማ ብሔራዊ አገር ሉዓላዊነት እና የሕዝብ ደህንነት ማስከበሪያ የዘመቻ ግብረ ኃይል እንዲቋቋም ያ ደግሞ ለዚህ ቀውስ ጊዜ ብቻ የሚሆን ለተወሰነ ጊዜ በፌዴራል መንግስት የሚመራ ግልጽ የሆነ አደረጃጀት ያለው እንዲሆን፣ በዛ ውስጥ በጣም ብዙ ባለሙያዎች በአለም አቀፍ መድረኮች ሁሉ የታወቁ ባለሙያዎች አሉ። እነሱ የገቡ እንዲሰሩበት ነው እየጠየቅን ያለ ነው። ስለዚህ በውጭ ግንኙነቱም ኢቨን በኢኮኖሚው በጣም ብዙ አስተዋጽኦ ሊያደርጉ የሚችሉ ጥሩ ጥሩ ኢትዮጵያውያን ስላሉ ጥሪ እንዲደረግና ይሄ ግብረ ኃይል በአስቸኳይ እንዲቋቋም ወደ ስራ እንዲገባ ነው አንዱ ጥያቄ። ወታደራዊውን ዘመቻ በተመለከተ በየጊዜው ከየአቅጣጫው የሚሰነዘሩ ሀሳቦችና አስተያየቶች እንዲሁም ዜናዎች ፓርቲውን ያሳስበው ይመስላል። በዜና መግለጫ መሰረት ይህ ዘመቻ መመራት ያለበት በመከላከያ ሰራዊት አመራር ሰጭነት ብቻ ነው። አቶ አበባ ካሉ የሀገር ሰላምንና አንድነትን የማስከበሩን ኃላፊነት በዋነኛነት የፌዴራል መንግስት በመሆኑ አሁን የተደቀነብንን አደጋ ለመቀልበስ የሚወሰደው እርምጃ ዛሬውም ሆነ የወደፊቱን ወቀሳም ሆነ የድል ሽሚያ ማስቀረት በሚያስችል መልኩ አንድ ወጥ የእዝ ሰንሰለት ኖሮት በፌዴራል መንግስትና በኢፌድሪ መከላከያ ሰራዊት አመራር ስጭነት ብቻ መወሰድ እንደሚገባው አበክረን እናሳስባለን። የኢዜማ ስራ አስፈጻሚ ኮሚቴ አባል አቶ ግርማ ሰይፉ በበኩላቸው በተማከለ አሰራርና የወታደራዊ እዝ ሰንሰለት በተከተለ መንገድ መመራት ያለበት የውጊያ ተግባር ከዚያ ባፈነገጠ መልኩ የሚደረጉ እንቅስቃሴዎች ለመኖራቸው ጠቁመው፣ በቂ ምልክቶችም እንዳሉ ገልጸዋል። በዚህ መንገድ ህወሓትን ማሸነፍ ቢቻልም ሌላ መዘዝ ያስከትላል ሲሉ ያስጠነቅቃሉ። አገሪቱ የጎበዝ አለቆች ሀገር እንዳትሆን ከፍተኛ ስጋት አለ። ስለዚህ ይቺ ሀገር በስርዓቱ የሚመራ መንግስት ያለባት ሀገር። ከመንግስት ጋር ፍቅር ስላለን አይደለም፣ በመንግስት የሚመራ እያለን ያለ ነው። እቺ ሀገር መመራት ያለባት በመንግስትና በስርዓት መሆን አለበት። ማንወደውም ቢሆን በዛ መንግስት ውስጥ ተመርተን ያንን መንግስት የምንቀይርበትን መንገድ መነጋገር አለብን እንጂ መንግስትን ስለማልወደው ሰኞ ተነስቶ ሮብ ተነስቶ አንዱ የጎበዝ አለቃ የሚሆንበት ሁኔታ መፈጠር የለበትም። በእርግጠኝነት የምንነግራችሁ ቲፒኤልኤፍ ይሸነፋል። ይሸነፋል ግን ከተሸነፈ በኋላ የጎበዝ አለቆች አገር ከሆነ ትነግ ሽንፈት ምንም ትርጉም አይኖረው። ሌሎች ብዙ ትነጎችን ሊያመጣ ይችላል ማለት ነው። ለዚህ ነው በስርዓት እንዲመራ ይህንን ሀገራዊ ጥሪ ዜማ እንዲተላለፍ ያደረገው ማለት ነው። ፓርቲው አሳስቦኛል ያለው ሌላ ጉዳይ ደግሞ ህወሓትን ትደግፋላችሁ የተባሉ ሰዎች በጅምላ ታስረዋል የሚለው ነው። የሚፈጸመው እስር በበቂ ማስረጃና ማጣራት ላይ የተመሠረተ መሆን እንዳለበት የጽሑፍ መግለጫው ያመለክታል። አቶ አበበ አካሉ ምናስር ቀን 2013 ዓ.ም ባወጣ ነው መግለጫ ህወሓትን ደግፋቸዋል በሚል በጅምላ የሚወሰዱ እርምጃዎች በአስቸኳይ እንዲቆሙና በዚህ መልኩ የተወሰዱ እርምጃዎች አፋጣኝ ማጣሪያ ተደርጎ የርምት እርምጃ እንዲወሰድ እንዲሁም አሁን ያለውን ሁኔታ እንደ አጋጣሚ መጠቀም የግል ጥቅም ለማግኘት ዜጎች ላይ እንግልት የሚፈጽሙ የመንግስትና የጸጥታ ሠራተኞች ላይ አስፈላጊው ማጣሪያ ተደርጎ የማያዳግም ጋይ እርምጃ እንዲወሰድ መጠየቃችን ይታወሳል። አሁንም ቢሆን በሀገር አንድነትና ሰላም ላይ የተጋረጠው አደጋ ለመቀልበስ የሚደረገው እርምጃ ዘላቂ አብረምታችንን በማይጎዳ መልኩ ሕግና ስርዓትን ተከትሎ መወሰድ እንዳለበት እያስታወስን የዜጎች ሁሉ ሰብአዊ መብት ያለምንም ልዩነት በእኩል እንዲከበር የአደራ ጥሪያችንን እናስተላልፋለን። ኢዜማ በዚህ መግለጫው ኢትዮጵያውያን በተሰለፉበት የሙያ ዘርፍ በሚገኙበት ስፍራ ሁሉ በአንድነት ሆነው ሀገርን ማዳን ባለው ዘመቻ እንዲሳተፉ ጥሪውን አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በሌላ በኩል የኢትዮጵያ መንግስት በሽብርተኝነት የፈረጀውና ራሱን የትግራይ ኃይሎች ብሎ የሚጠራው ቡድን የአማራና የአፋር ክልሎች አካባቢዎች መከላከያ ሰራዊቱና በክልሎቹ ሚሊሻ ኃይሎች ላይ የማጥቃት ዘመቻ መክፈቱን የሚናገር ሲሆን መሪዎቹ ጦርነቱን እያካሄዱ ያሉት ኢትዮጵያንና ህዝቦቿ አስተዳደሩ ደቅኖታል ከሚሉት ገደል ለማዳን ነው በማለት መልእክት ሲያስተላልፉ ተደምጠዋል። ወደ ተከታዩ ዘገባ እንውሰዳችሁ። በሶማሌ ክልል የሚገኙ አስር ከተሞች የመከላከያ ሰራዊቱን በመደገፍ ሰላማዊ ሰልፍ አካሂደዋል። በጂጂጋ ከተማ በተካሄደው ሰልፍ ላይ ተገኝተው ንግግር ያደረጉት የክልሉ ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ህወሓት ጦርነት የከፈተው ጥቃት ስለደረሰበት ሳይሆን ሀገሪቱን የማፍረስ ህልሙን ለአርባ አመታት የሸረበው ሴራ ስለከሸፈበት ነው ብለዋል። የከተሞቹ ነዋሪዎች ከመከላከያ ሰራዊቱ ጎን እንደሚቆሙ አስታውቀዋል። አዲስ ቸኮል ተጨማሪ ዘገባ አለው። በሳምንቱ ማገባደጃ በሶማሌ ክልል የሚገኙ ዋና ዋና ከተሞች የመከላከያ ሰራዊቱን በመደገፍ ሰልፍ ወጥተዋል። የጂጂጋ፣ ቀብሪ ዳሃር፣ ጎዴ፣ ደግሃቡር፣ ዋርዴር፣ ሃርጌሌ፣ ፊልቱ፣ ቀብሪ በያ፣ ፊቅ ለይ፣ እና ኤልዌይኒ ከተሞች ላይ በተካሄደው የድጋፍ ሰልፍ ነዋሪዎቹ ከሀገር መከላከያ ሰራዊት ጎን መሆናቸውን የሚያሳዩ ልዩ ልዩ መፈክሮችን ይዘው ወጥተዋል። በክልሉ ዋና ከተማ ጂጂጋ በአስር ሺዎች የሚቆጠሩ የከተማዋ ነዋሪዎች ለድጋፍ ሰልፍ የወጡ ሲሆን ተጠባባቂ ርዕሰ መስተዳድሩ አቶ ሙስጠፌ መሐመድም ለድጋፍ ሰልፍ አድራጊዎቹ ንግግር አድርገዋል። አቶ ሙስጠፌ በንግግራቸው የሰሜን ኢትዮጵያን ጦርነት ጀምሯል ሲሉ የከሰሱት ህወሀት ጦርነቱ ሊጀምር የበቃው ጥቃት ስለደረሰበት ሳይሆን ሀገር የማፍረስ ውጥኑ ስላልተሳካለት ነው ብለዋል። ይህ ቡድን እሱ እንደሚያወራው ተገፍቶ ወይም ደግሞ ተበድሎ ሳይሆን ጦርነት የጀመረው ስመኝ የነበረው ይህን ሀገር ይበትናለሁ የሚለው አጀንዳ ስላልተሳካለት ነው። አቶ ሙስጠፊ አክለውም የሶማሌ ክልል የህወሀት ልዩ ልዩ ጥቃቶች ዋነኛ ሰለባ እንደነበረ ገልጸው ክልሉም ህወሀትን ለመታገል ከመከላከያ ሰራዊት ጎን እንደሚቆም አስታውቀዋል። እኛም ይሄ ነገር እንዲሳካ የበኩላችንን ማድረግ አለብን። የሶማሌ ህዝብ እንደሚታውቁት ከማንኛውም የኢትዮጵያ ህዝብ በላይ በጁንታው የተበደለ ህዝብ ነው። መሬቱ የተዘረፈ፣ ሴቶቹ የተደፈሩበት፣ ጀነራሎች ሐረር ተቀምጦ ሀብቱን ሲመዘብሩ የቆዩ ህዝብ በመሆኑ ተመልሶ ጁንታውን የሚያስተናግድበት ጫንቃ የለውም። ህወሀት በሶማሌ ክልል የሚኖሩ ሶማሌዎችንና ሶማሌ ያልሆኑ ዜጎችን ለማጋጨት ጥረት እያደረገ ስለሆነ ነዋሪዎቹ ይጠንቀቁ ብለዋል። የዘር ጥላቻን እየሰበኩ ናቸው ያሏቸውን አንዳንድ የክልሉ የፖለቲካ ፓርቲዎችና የማህበረሰብ አንቂዎችንም አስጠንቅቀዋል። የሶማሌ ተወላጆችም ይሁኑ የሶማሌ ተወላጆች ያልሆናችሁ የክልላችን ነዋሪዎች ይህንን ሴራ በመረዳት በትናንሽ ችግሮች እንዳትጋጩ እንዳትወናብዱ አደራ ይላለሁ። ከዚሁ ጋር በተያያዘ ሰሞኑ የዘር ጥላቻን እንደ ፖለቲካ ማራመጃ ያደረጉ አንዳንድ የክልላችን ፖለቲካ ፓርቲዎችና አክቲቪስቶች ከዚህ ከሚሰሩ ስራ እንዲቆጠቡ እያሳሰቡ ይህን ፖለቲካ አድርጎ የሚሄዱ ኃይሎችን ለመከላከል መንግስት ቁርጠኛ እርምጃ እንዲወስ ላረጋግጥላችሁ ይወዳለሁ። አቶ ሙስጠፌ በትላንትናው እለት 37ኛ ዓመት የምስረታ በዓሉን ባከበረው የወብነግ ጉባኤ ላይ ተገኝቶ ባደረጉት ንግግር የወብነግ አባላት በገፍ ይታሰሩና የሰብአዊ ጥቃት ይፈጸምባቸው የነበረበት ወቅት ቀርቶ ባለፉት ሶስት ዓመታት ለህዝብ ጥቅም በጋራ መስራት መጀመራቸውን ገልጸዋል። የወብነግ ምክትል ሊቀመንበር አቶ አመድ ያሲንም ባለፉት 27 ዓመታት በወብነግ ደጋፊዎች፣ የሀገር ሽማግሌዎች፣ ሴቶችና ወጣቶች ላይ በህወሀት ይደርስ ነበር ያሉትን ግፍ በቃል ለመግለጽ የሚከብድ ነበር ማለታቸውን የክልሉ መገናኛ ብዙሀን ዘግበዋል። ለአሜሪካ ሬዲዮ አዲስ ቸኮል ከድሬዳዋ ወደ ተከታዩ ዘገባ ስናልፍ ወደ ወሎ ነው የምናመራው። ከሰሜን ወሎ የተለያዩ አካባቢዎች በጦርነት ምክንያት ተፈናቅለው ሀይቅ ከተማ የሚገኙ የህብረተሰብ ክፍሎች ከመንግስት የሚደረግላቸው ድጋፍ አነስተኛ በመሆኑና ጭርሱንም አቅርቦት ባለመኖሩ ለችግር መጋለጣቸውን ገለጹ። የሐይቅ ከተማ አስተዳደር በበኩሉ በርካታ ተፈናቃዮች ወደ ከተማዋ መግባታቸውን አምኖ ተፈናቃዮቹ የተሻለ ድጋፍ ወደሚያገኙበት የደሴና ኮምፖልቻ ካምፖች ሊወስዳቸው እንደሆነ ተናግሯል። መስፍን አራጌ ዝርዝር አለው። ወይዘሮ ዛሃራም ሆይ በኦሮሚያ ክልል ምዕራብ ወለጋ አካባቢ በተፈጠረው የጸጥታ ችግር ተፈናቅለው ወደ ሰሜን ወሎ ዞን መርሳ ከተማ በመምጣት መጠለያ ውስጥ መኖር ከጀመሩ አስር ወራት ተቆጥረው እንደነበር ይናገራሉ። እኛ ከመጀመሪያ ከኦሮሚያ ክልል ነው የመጣ ነው። ያወቃአንቃ ቀበሌ ጉልሶ ወረዲያ ያው ጥቅምት ሀያ ሁለት ነው የወጣ ነው። ከኦሮሚያ እዛ መጥተን መርሳ ነው ያለ ነው። ዜሮ ሶስት የሚባል ቀበሌ ማለት ነው። ሳምብ ላይ ነበርና ህወሀት በከተማዋ ላይ በወሰደው ወታደራዊ ጥቃት ምክንያት አካባቢውን ለቀው ሁለተኛ ጊዜ መፈናቀላቸውን የሚያስረዱት ወይዘሮ ዛህራ ከትዳር አጋራቸውና ከአራት ልጆቻቸው ጋር በመሆን በአስቸጋሪ መልክዓ ምድር ከሰላሳ ኪሎ ሜትር በላይ በእግራቸው እንደተጓዙ ጠቅሰዋል። ተመርሳ አንስተነ እስተ ኡርጌሳ ድረስ በእግራችን እድ ያገለያ አካለ ጫካ ስንሄድ ውለን ኡርጌሳ አደርነ። ከዛ በኋላ እንደገና አሁንም ውጭ አሌ ድረስ ማተነ። ከዛ ወዲህ መኪና አግኝተነ እዘ ሀይቅ ገባ ነ። ከአሁን ድረስም ያዋ በሀሳብና በጭንቀት ላይ ነው ያገኘ ነውም ነገር የለንም። ሳዴም ነው የመጣነ። አሁንም ደሞ ሁለተኛ ስዴት ያገኘናትን ንብረት ያገኘ ነውም እንዲያ እንዲያውለታም እንዲ ተቀመጠ ነው ያነሳነውም ነገር የለንም። ልጆቻችን በየስርፋው እንዲገቡ አብረን የመጣ ነው ሰ ድምጣቸው የለ በጫካው እንዲገቡ ቀርተዋል። ከምዕራብ ወለጋ ተፈናቅለው መርሳ መጠለያ ካምፕ ተጠልለው የነበሩትና በተመሳሳይ ለሁለተኛ ጊዜ ተፈናቅለው በሀይቅ ከተማ በሚገኘ የለጎ ሀይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት መጠለላቸውን የሚናገሩትን ሪስ መሐመድ በበኩላቸው ከጦርነቱ ሽሽት ላይ ሳለን ከባለቤቴና ሁለት ልጆቼ ጋር ተለያይቼ ያሉበትን እስካሁን አላውቅም ብለዋል። እኔ አራት ቤተሰብ ነኝ እኔ እሳቸው ግን ቀርተዋል። የኔ ባለቤትና ልጆች ጋር ቀርተዋል። ሁለት ልጆች እናታቸው ጋር አብረን ወጣነ። ተፋርሶ ያው ሁሉም የጫካው ገባ፣ የተቻለው ገብቷል፣ ያልቻለው ቀርቷል። እነሱንም ለማግኘት ቦታው ተያዘ፣ ለመሄድም ፈራን፣ መንገዱም አማን ታጣው፣ ስልክም ብንደውል ስልክም አነሱም ኔትወርክ ተበላሻሽቷል። ሁሉም ጠቅላላ ታምጎል፣ ያለቀ ነው። ሀይም ያለንበትም ቦታ ልብስም የለም፣ ጉርስም የለም፣ ብርድም ራብም ሊገለን ነው ያለው። ከወልዲያ ሀያ ሶስት ኪሎ ሜትር በስተ ምስራቅ ከምትገኘው ሀራ ከተማ ተፈናቅለው በሎጎ ሀይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት የተጠለሉት አባት ጦርነት ነበረ። ያው ጁንታ የሚባል አካል ነበረ እነሱ ጦርነት ነበረ። በዛ ምክንያት ነው ሀሙስ ቀን ወጣ የዛሬ አስራ አምስት ቀን ቤት አለን ንብረት አለን ልጆችም አለ። ያው ስንመጣ ሀሙስ መጨረሻ ላይ ተቆጣጠሩት ወታደሩን ሲወጣ እኛም በላይ ላይ መተኮስ ጀመሩ፣ ግድያ ማድረግ ጀመሩ። ጁንታ ይተኩሱ ገባ እኛም ወጣ አለቅን ወጣ ነው ወገራችን ነው የመጣ ነው ጃሩታ የሚባል ባቡር ጣቢያ እዛ አንድ ቀን አረፍ አልፈኒ ደግሞ በእግር ጀመር እስከ ውጫ ድረስ በእግር መጣ። ከዛ የሚተባበር መኪና አገኘን ሀይቅ ዘበል። በጉዞቸው መሀልም ሁለት ልጆቻቸውና ባለቤታቸው የት እንደደረሱ አላውቅም ነው የሚሉት። እሷ ጋር ታባታ ትናናን የለችም ልጆቹ ናቸዋል። መንገድ ላይ የተጠፋፋን አንድ ልጁን ይዛ ሄደች። ሁለቱን ሄጋ ናቸዋል። የት እንዳለች ስልክ አይሰራም፣ ስደውልም አይሰራም። አንገናኝም። ተፈናቃዮቹ ወደ ሀይቅ ከተማ ከገቡ ከሳምንት እስከ አስራ አምስት ቀናት እንደሆናቸው አመልክተው በጎ ፈቃደኛ የከተማዋ ነዋሪዎች ከሚያደርጉልን ድጋፎች በመንግስት በኩል ምንም አይነት ድጋፍ አላገኘንም ብለዋል። ያው ከመንደር እያዋጡ ያው ሀይ ያሉ ልጆች እየተቀበሉ አብረው እየተባበሉን ነው እንጂ ያገኘነው ነገር የለንም። ከመንግስት ያገኘነው ነገር የለም። ያው የህዝብ ነው እያዋጡ የአቅማቸውን እያመጡ እየሰጡን ነው። ምንተኛው ሲሚንቶ ላይ ነው በሽተኛ ሆነ፣ ልጆችም በሽተኛ ሆኑ። አሁን አብዛኛው ሰው ወዲ ሲንጌት እየሄዱ እየተጎዱ ነው። ባዲሆነ የወጣ ነው። አንዲም ነገር የለም። ባዲሆነነ ልጆችም ተጎዱብን፣ ሁላችንም ታመምነ። ሀሁዲያችን የባዝ ብሶት በዛብን፣ ብሶት ጠናብን። ሁላችንም ተነጣጥለን እናትን በየመንደሩ እየለመን የመጣ ነው። ከገባም በኋላ ኔሞ ያው እንግዲህ ህጻናቶችን አብልተን ዝም ብለን እኛ ዋጠትን ምናምን እናደርጋለን። አጋጣሚ ኔሞ እንደዚህ የሚተባበር ሰው ካገኘ በግል ይሰጡናል። ያችን እየቀመስን ነው የቆየነው። ህጻናት አሉ፣ ሴቶች አሉ፣ አረጋውያን አለ። ምንም ነገር ያገኘነው ነገር የለም። እስኪ አሁን ያው ልጆች፣ የከተማው ልጆች ወጣቶች ትንሽ ብር አሰባስበው ትናንት ወዳ ሩዝና ዳቦ ምናምን ገዝተውልናል። የምግብ ፍላጎት አቅርቦት እንዲደረግላቸው ለሚመለከተው አካል ጠይቃችኋል? ከተማ አስተዳደርም ብዙ ብዙ ጊዜ ጠይቃል። ምን አሏቸው ብንጠይቃቸው? ዛሬ ነው ያው መረጃ ልቀን ምናምን የሚል ነገር ነው የሚሉን እንጂ ምንም አይነት ነገር እስካሁን ያቀረቡልን ነገር የለም። የለጎ ሀይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር ይመር አደም ተፈናቃዮቹ ያሉበት ሁኔታ አሳሳቢ እንደሆነ ያስረዳሉ። አንዳንዶቹ ከሁለት ቦታ የተፈናቀሉ ናቸው። ንብረታቸውን፣ ሳይዙት ልጆቻቸው ራሱ በዚህ በአምባሰል ውጫሌ ተራራ ላይ ስንመጣ አቅም ያለው ነው የመጣው። አቅም የሌለው እዛው ቀሩብን የሚሉ ብዙ ሰዎች አሉ። እኛ ደግሞ ሊሾ ነው ቤቱ፣ እዚህ ሊሾውን ሰጠናቸው። ምንም ላይረዳናቸው ነገር የለም። አይደለም፣ እዛ ላይ ነው የሚተኙ። ከፍተኛ ችግር ነው ያለባቸው። ምክንያቱም አልባሳት የላቸውም። ልጆች እንደገና በጣም ህጻን አሉ፣ እርጉዝ ሴቶች አሉ። እርጉዞቹ እና ህጻኖቹ በጣም በተለይ በጣም እየተጎዱ ነው የሚሉት። ልጆቹ በቃ ሲያለቅሱ ነው እዚህ የሚውሉት። በጣም ተቸግረዋል ልጆቹ። በከተማዋ በለጉ ሀይ ከፍተኛ ሁለተኛ ደረጃ ትምህርት ቤት ብቻ ሳይሆን በግለሰብ ቤቶች እና በተለያዩ ማረፊያ ቦታዎች ተፈናቅለው የመጡ ከአስር ሺህ በላይ ሰዎች መኖራቸውን የሚናገሩት ደግሞ የከተማዋ ከንቲባ ከበደ ካሳ ናቸው። በርካታ ተፈናቃዮች አሉ ስ ከአስር ሺህ በላይ የሚገመቱ ተፈናቃዮች አሉ። እነዚህን ተፈናቃዮች እንግዲህ እንደ ከተማ አስተዳደር ተቀብሎ ለማስተናገድ ያው ከከተማው አቅም በላይ ስለሆነ የሚመለከተው አካል ጋር እየተነጋገርን ያለንበት ሁኔታ ነው ያለው። የሚመለከተው የክልልና የፌዴራል አካል ደግሞ እነዚህ አካሎች በደሴና በኮምቦልቻ አካባቢ ቋሚ የተፈናቃዮች ማረፊያ ቦታ በማዘጋጀት ወደዛ እንድንልክ ታሪክ አቅጣጫ ተቀምጧል። በዚህ አቅጣጫ መሰረት፣ ኦልሞስት እኛ የምዝገባ ስራ እየሰራን ያለንበት ሁኔታ ነበር የነበረው ከቆቦ ከጎብዬ ከሮቢት ከሀራ ከወልዲያ ከመርሳ እኒህ ከመሳሰሉት ያው በጦርነቱ ምክንያት ከተፈናቀሉት አካባቢ የመጡትን አካላት በመለየት ኮሚቴ በማቋቋም የመዝገብ እና ይህ የሚመለከተው ረጅ ድርጅት ድጋፍ እንዳደረግላቸው ለማድረግ ስራ እየሰራ ያለንበት ሁኔታ ነበር የነበረው። የሀይቅ ከተማ አሁን ባለበት ቁመና ቁመናና የውስጥ አደረጃጀት ተፈናቃዮቹን አስቀምጦ ለማቆየት የሚያስችል አቅም የለውም የሚሉት ከንቲባው ተፈናቃዮቹን ወደ ደሴና ኮምቦልቻ መጠለያ ጣቢያዎች ለማዘዋወር እንቅስቃሴ መጀመሩንና የተፈናቃዮች ኮሚቴዎችም ይህን ነው እንዲያውቁ እየተደረገ መሆኑን አክሎ አብራርተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። የዜናና የትንታኔ መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ የአማርኛ ቋንቋ አገልግሎት ዝግጅታችንን ነው በማዳመጥ ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በተጨማሪም ደግሞ በ አሀዱ ራዲዮ 94.3 ላይ እንገኛለን። አስተያየቶችና ጥቆማ ሲኖራችሁ በስልክ ቁጥራችን 2022059942 የውስጥ መስመር 14 አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኖሮልን በተጨማሪም በኢሜይል ለምትጠቀሙ ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። ሀሽታግ ቪኦኤ አማሪክ ብላችሁ በትዊተር ገጻችን ላይ ተከተሉን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሶ ታምሬ፣ ያስተናገድኳችሁ ያለው ጽዮን ግርማ፣ የዕለቱ ዋና አዘጋጅ ሰለሞን አባተ ነው። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን እናልፋለን። Be oromia. ክልል ከሁለት ሚሊዮን በላይ የምግብ ተረጂዎች መኖራቸውን የክልሉ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። በኦሮሚያ ክልል አሁን ከሁለት ሚሊዮን በላይ የምግብ ተረጂዎች መኖራቸውን የክልሉ መንግስት አስታውቋል። አቶ ገረሙ ኦሊቃ የኦሮሚያ የአደጋ ስጋት ስራ አመራር ምክትል ኮሚሽነር በክልሉ ካሉ ከ21 ዞኖች ከሁለቱ ውጭ የተቀሩት ዞኖች የምግብ ተረጂዎች እንዳሉ ለአሜሪካ ድምጽ ገልጸዋል። በተመሳሳይ ዜና የበልግ ዝናብ በመዘግየቱ እና የጸጥታ ችግር ባስከተለው መስተጓጎል በጉጂ ዞን ወደ ሶስት መቶ ሺህ የሚሆኑ ነዋሪዎች እንዲሁ ለምግብ እጥረት መጋለጣቸውን የዞኑ የአደጋ ስጋት ስራ አመራር ኮሚሽን ቅርንጫፍ ጽሕፈት ቤት ገልጿል። ገልሞ ዳዊት ዝርዝራለሁ የኦሮሚያ ክልል የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ ገረሞ ወሊቃ በክልሉ 19 ዞኖች ከ2 ሚሊዮን በላይ ህዝብ የምግብ እርዳታ እየቀረበላቸው መሆኑን ገልጸዋል። እንደ አቶ ገረሙ ከሆነ ከሌሎ አባቦራና ምዕራብ ወለጋ ዞኖች ውጪ በ19ኙም የክልሉ ዞኖች የምግብ ተረጂዎች በተለያየ አሀዛ አሉ። uumamaanis ነምፈል dhaanis ረኮን አዳዳ addaa guyyaa guyyaatti uumama sana qofa በተፈጥሮና ሰው ሰራሽ ምክንያት ሰዎችን ለተረጂነት የሚያጋልጡ የተለያዩ ክስተቶች ይፈጠራሉ። ስለዚህም በየወሩ የአሃዝ መሰብሰብ ስራ ሰርተን ለፌዴራል መስሪያ ቤት ገቢ እናደርጋለን። አሁን እንግዲህ በአጠቃላይ ላለፉት ስድስት ወራት ሲረዱ የነበሩ ከሁለት ሚሊየን በላይ ሰዎች አሉ። አሁንም አዲስ የተረጂዎችን አሃዝ የመለየቱን ስራ እየሰራን ከመስከረም ቀጥሎ ይፋ ይደረጋል። ለአሁኑ ግን ሁለት ሚሊዮን በላይ ሰዎች ናቸው የምግብ እርዳታ እያገኙ ያሉት። አቶ ገረሙ ለምግብ ተረጂነት የተጋለጡ ሰዎች በበልግ ዝናብ መዛባት የመጣ መሆኑን ገልጸው፣ የጸጥታ ችግርና ሰዎች ለተስማሚ ቦታ ፍለጋ ከመኖሪያ አካባቢያቸው ከነቤተሰቦቻቸው መኮብለል ሌላ ምክንያቶች ናቸው ብለዋል። በክልሉ በተለያዩ ዞኖች ለሚገኙ ሰዎችም የኦሮሚያ የአደጋ ስጋት ስራ አመራር ኮሚሽን የምግብ እርዳታ እያቀረበ ነውም ብለዋል። የእርዳታ አቅርቦቱን በአገር አቅም ላይ ተመርኩዘን ብንሰራም የምናስቀድመው ህይወትን ማትረፍ ላይ ነው። የምግብ እህል እርዳታ የፌዴራል መንግስት እያቀረበ ነው። ነገሩ ከዚህ በላይ የሚበረታ ከሆነ የእርዳታ አቅርቦቱ የእርዳታ አቅራቢ ድርጅቶችና ግለሰቦች እንዲለግሱ በማድረግ እየሰራን ነን። በተጨማሪም የኦሮሚያ ክልል የአደጋ ጊዜ ተጠባባቂ ፈንድ በመመደብ ከዚያ ገዝተን ለተረጂዎች እያቀረብን ነን። ለምግብ እህል እጥረት ከተጋለጡ ዞኖች አንዱ የጉጂ ዞን ነው። የዞኑ የአደጋ ስጋት ስራ አመራር ኮሚሽን ቅርንጫፍ ቢሮ በዞኑ የበልግ ዝናብ በመጥፋቱ እና በአካባቢው በተፈጠረው የጸጥታ ችግር ወደ 300,000 የሚገመቱ ነዋሪዎች ለምግብ እጥረት ተዳርገዋል ብለዋል። አቶ ተስፋይ ገመቹ የጉጂ ዞን የአደጋ ስጋት ስራ አመራር ኮሚሽን ቅርንጫፍ ቢሮ ኃላፊ ናቸው። ጎድኒኬና ሀንቂና ሆንጌ ቆፋ ዞናችን የዝናብ እጥረት ብቻ ሳይሆን የጸጥታ ችግርም ይስተዋልበታል። በዚህ ምክንያት በዞናችን በመንግስት የሚረዱ ሰዎች መጀመሪያ ከአርባ አንድ ሺህ በላይ የሚሆኑ ከሶማሌ ክልል ተፈናቅለው የመጧሉ። ሌላ በዝናብ እጥረት እና በሌሎች ምክንያቶች ለምግብ እጥረት የተጋለጡ ከ መቶ ሺ በላይ አባወራዎች አሉ። ሶስተኛ፣ በጸጥታ ችግር የምግብ እርዳታ የሚያስፈልጋቸው ከመቶ ሺ ሁለት መቶ በላይ ሰዎችም ድጋፍ እያገኙ ነው። መንግስት ለእነዚህ ሁሉ የእህል እርዳታ እየሰጠ ነው። አቶ ተስፋዬ አሁን በጉጂ ዞን ወይና ደጋ እና ቆላማ አካባቢዎች ከመስከረም ጀምሮ ዝናብ ስለሚኖር መንግስት ለተጉጂዎች ቶሎ የሚደርሱ የስብል ዝርያዎችን እንዲያቀርብ እየሰራንን ብለዋል። ለአሜሪካ ድምፅ፣ ገልሞ ዳዊት አዳማ። ተከታዩ መሰናዷችን የአፍጋኒስታን መንግስት አወዳደቅና ና የዩናይትድ ስቴትስ መንግስት የውጭ ፖሊሲን የሚተነትን ቅንብር ነው። ትንታኔውን የሰጡን ዶክተር ዳንኤል ተፈራ ናቸው። አሉላ ከበደን ያነጋገራቸው ብዙ ጊዜ የአሜሪካን መንግስት የውጭ ሀይሎች አንድ የማይገነዘቡት ነገር አለ። ምንም በጎ ቢመኙ እኚህ ግዛት ሆን ታግን ብሎ ነው እናየው። ሁለተኛ ነገር ደግሞ የውጭ ሀይል የሚደግፈውን መንግስት አያምኑም እንጂ አሜሪካን ጥረት ስላላደረገ አይደለም። እነዛ ሲታል ምዕራባውያን በጠቅላላ በአሜሪካን መሪነት ይሄ የመሰረቱት መንግስት ምንም ሀያ አመት ቢቆዩ በህዝቡ ዘንድ ተቀባይነት አላገኝም። ታሊባን የሚጠቀመው ፕሮፓጋንዳ የአሜሪካን ቅኞች ናችሁ፣ ሀይማኖታችሁን ሊያስቀይሯችሁ ነው ሚስቶቻችሁን ሊቀሟችሁ ነው። እንደዚህ እያሉ ነው። በተለይ ደብዙ በደንብ እስከዚያን ተማር እና በዚህ አይነት ፕሮፓጋንዳ ነው ሲያነሳሱ የሰነበቱት። ስለዚህ ይሄ መንግስት ለምሳሌ ፕሬዚዳንት ባይደን ቀደም ብሎ ባለፈው ሳምንት ሲናገሩ ወደ ሰብ ሶስት መቶ ሀምሳ ሺህ ወታደር የአየር ሀይል ሁሉ አደራጅተናል እና ምንም አይሆንም የሚያሰጋ ነገር የለም አሉ። እሱ ለምሳሌ የውስጥ ማድረጃ ሳይሰሙ ቀርተው አይደለም። ነገር ግን ህዝቡ እንዳይሸበር በማለት ነው ይመስለኛል። እና በአጠቃላይን የተገነዘብኩት ምንድን ነው የውጭ ኃይል ሲመጣ ህዝቡን አስተባብሮ የውጭውንም ኃይል እንዲጠላ ያደርጋል። የውጭ ኃይል የደገፈውንም መንግስት እንዲጠላ ነው ያደርጋል። ስለዚህ እዚህ የአሜሪካን ፖሊሲ አውጪዎች ምን ይማራሉ? ወደፊት ምንድነው መማር የሚችሉት እንዲህ የሚለውን ነገር በአእምሮ ውስጥ እንዲነሳ አድርገዋል። መልካም እነኚህን ተያያዥ ጉዳዮች በሌሎች ሀገሮች ያሉ ሁኔታዎችም እናነሳለን። ቀደም ብለው የሰጡት አስተያየት ላይ ግን እንደ አንድ ከወሰደው ጊዜ አንጻር ያሉ ነገሮችን ቢያነጻጽሩ እንዳሉት የውጭ ኃይል ምንም እንኳን መልካም ነገር ይዞ ቢመጣ፣ በተቃርኖ ባሉ ወገኖች ህዝብን እንዳይቀበለው የማድረግን አዝማሚያ ገልጠዋል። ሀያ አመት ሞልቶታል። ይሄ የዩናይትድ ስቴትስ እና የአጋሮቻቸው አፍጋኒስታን ውስጥ የቆዩበት ጊዜ እንዲያውም እንዳይወጡ ሲጠየቁ ነበር። ከዛ አንጻር ግን አዲስ ገና እንደገባ ሀይል አይደለም እና አብሮ ኖሮ ክፉም ደጉም መታየት የሚችልበት ሁኔታ በተፈጠረበት እንዴት ያል ሊሰራ ይችላል ሲብላላ ቆይተዋል። ይሄ መነሳሳት ታሊባን እኮ ሲዋጋ ቆይተዋል። ሀያ አመት ተዋግተዋል። የውጭ ደግሞ ሀይሎችም አሉ። ለምሳሌ ፓኪስታን የወሰድክ እንደሆነ የአሜሪካንን በዛ አካባቢ መኖር አይፈልጉም እና በስውር ይረዳሉ። መሀል ሩሲያ አክራሪ ሙስሊሞች ናቸው። በብዛት የቀድሞ ራሽያ ሪፐብሊኮችን ብትወስድ አካባቢ በሙሉ እዛ ስለዚህ ይፈራሉ። ደግሞ አለፍ ስት ቻይና አለች። ቻይናም ትፈራለች። ህንድ ብቻ ነች ትንሽ አሁን ከአሜሪካን ጋር በኢኮኖሚ የተነሳ አሜሪካንም ህንድን ይረዳል። ቻይናን ለመመጠን ስለዚህ አሜሪካን ያለበት ቦታ እዛ አካባቢ አመቺ አይደለም። እና እነዚህ ድጋፍ ሲያገኙ ቆይተዋል። አሁን ችግር ይመጣል። አሜሪካም ከዛ ሲወጣ ታሊባን መንግስት ሲሆን ስለዚህ አሁን ሲናገሩ በረዝ አድርገዋል። ፖለቲካቸው አሁን ሰሞኑን ሰምተ እንደሆነ ታሊባን ያልሆኑ ክፍሎች መንግስት ውስጥ ይሳተፋሉ ብለዋል። ግን ቶሎ ብለው ምንድን ነው ያወጁት አፍጋኒስታን የሙስሊም ኤመሬት ብለው ነው የሰየሙት። ትናንትና ፕሬዚዳንት ቤት ገብተው አልጀዚራ ያሰራቸውን አይታል። መሳሪያ ይዘው ወዲያ ወዲህ ይላሉ። ይሄ አደገኛ ነው። ብቻቸው መብራት አይችሉ አሁን በጎኝ ከዚህ በስተጀርባ ከታር ውስጥ የሚካሄደው የተካሄደው ድርድር ምን አይነት መንግስት ሊያስፈጥር ይችላል፣ ሰሞኑን ልንሰማን ይችላል። ይህንን የአሜሪካ መንግስት ሀቅ አይቀርም ያውቃ ዶክተር ዳንኤል ተፈራ ፕሮፌሰር ኤሜሬትስ ይህ ጀምር ለማድረግ ያህል ነው። ነገ በሰፊው የዩናይት ስቴትስን የውጭ ፖሊሲ የተለያዩ ገጽታዎች የምንመለከትበት ውይይት ይኖረናል። ለአሁኑ ለምጥን ቃለ ምለልሱ አመሰግናለሁ። እግዜር ይስጥልኝ። እግዜር ይስጥልኝ። ተከታዩ መሰናዷችን ስፖርት ነው። ኬኔዲ አባተ ከአዲስ አበባ ተከታዩን አጠናቅሯል። የደቡብ ክልል መንግስት በቶኪዮ ኦሎምፒክ ሜዳል ያላመጡ አትሌቶች እንደየውጤታቸው የተለያዩ ሽልማቶችን አበርክቷል። በ10000 ሜትር ለኢትዮጵያ በውድድሩ ብቸኛውን የወርቅ ሜዳል ያላመጣው ለአትሌት ሰለሞን ባረጋ የክልሉ መንግስት 500000 ብር የሸለመ ሲሆን የወልቂጤ ከተማ አስተዳደር ደግሞ በከተማው 10000 ካሬ ሜትር ቦታ በሽልማት መልክ አበርክቷል። በተጨማሪም ደቡብ ፖሊስ ለአትሌቱ የኮማንደርነት ማዕረግ ሰጥቷል። የደቡብ ክልል የብር ሜዳል ያላመጣው አትሌት ለሜቻ ግርማ ደግሞ 350 ሺህ ብር ሲሸልም የነሐስ ሜዳል ያላመጡት አትሌቶች ለተሰንበት ግደይና ጉዳፍ ጸጋይ 250 ሺህ ብር በሽልማት መልክ አበርክቷል። ሶስቱ አትሌቶች በተጨማሪም በደቡብ ክልል ካሉ ከተሞች መካከል ከፈለጉት አንድ ከተማ 1 ሺህ ካሬ ሜትር ቦታ እንዲሰጣቸው ተወስኗል። በቶኪዮ ኦሎምፒክ በአሰልጣኝነት ከአትሌቶቹ ጋር የተጓዙ ስድስት አሰልጣኞች ደግሞ ከ50 ሺህ እስከ 100 ሺህ ብር በክልሉ ተበርክቶላቸዋል። ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ነው። የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ነገ በኬንያ ናይሮቢ ይጀመራል። በውድድሩ ላይ የሚሳተፈው የኢትዮጵያ አትሌቲክስ ቡድንም ትናንት ወደ ስፍራው አቅንቷል። ከኮቪድ-19 ወረርሽኝ ጋር በተያያዘ መካሄድ ከነበረበት ጊዜ ዘግይቶ የሚካሄደው ውድድሩ በዚሁ በወረርሽኙ ሳቢያ ነገ ነሐሴ 11 ተጀምሮ ከአምስት ቀናት በኋላ ፍጻሜውን ያገኛል። ከ100 በላይ ሀገራት የተውጣጡ አትሌቶች በውድድሩ እንደሚሳተፉም የዓለም አትሌቲክስ መረጃ ያመለክታል። የኤርትራና ጅቡቲ ከ20 ዓመት በታች የሴቶች ብሔራዊ ቡድኖች የዓለም ዋንጫ ማጣሪያ የመጀመሪያ ጨዋታቸውን ትናንት ነሐሴ ዘጠኝ በአዲስ አበባ ስታዲየም አካሂደዋል። በኮስታሪካ አስተናጋጅነት ለሚካሄደው ከ20 ዓመት በታች የሴቶች ዓለም ዋንጫ የሁለቱ ብሔራዊ ቡድኖች ከ10 ሰዓት ጀምሮ በአዲስ አበባ አበበ ቢቂላ ስታዲየም ያደረጉት ጨዋታ በኤርትራ ሶስት ለአንድ አሸናፊነት ተጠናቋል። ከጨዋታው ጅማሩ አንስቶ ሙሉ የኳስ የበላይነት የነበራቸው የኤርትራ ተጫዋቾች የጅቡቲን ግብ ክልል በተደጋጋሚ ጎብኝተዋል። በፈጣን የኳስ ቅብብሎቻቸው የጅቡቲን ተከላካዮች ሲፈትኑም ተስተውለዋል። ለኤርትራ በ 13 ኛው ደቂቃ ላይ 13 ቁጥር ለባሿ ደሊና ሳህሌ በግሩም ሁኔታ የመጀመሪያውን ጎል ስታስቆጥር የመጀመሪያው አጋማሽ የጨዋታ ክፍለ ጊዜ ተጠናቆ በተጨመረው የባከነ አንድ ደቂቃ ላይ የተገኘውን የቅጣት ምት ወደ ጎል የቀየረችው ራህዋ ነጋ ቡድኗ ሁለት ለ ዜሮ እየመራ እረፍት እንዲወጣ አስችላለች። በጨዋታው ከፍተኛ ብልጫ የተወሰ የተወሰደባቸው ጅቡቲዎች የአጨዋወት ለውጥ በማድረግ ተከላካዮቻቸውን ወደ መሀል ሜዳው አስጠግተው ለመጫወት ቢሞክሩም በመጀመሪያው አጋማሽ አንድም ለጎል የቀረበ ሙከራ ሳያደርጉ አጠናቀዋል። በሁለተኛው አጋማሽ በዝናብ በታጀበው ጨዋታ ስልሳ ሶስተኛው ደቂቃ ላይ የመጀመሪያውንና ብቸኛውን ኢላማውን የጠበቀ ሙከራ ያደረጉት ጅቡቲዎች በሌርማን ሲኪ አማካኝነት አስደናቂ ጎል አስቆጥረዋል። ከጎሏ መቆጠር በኋላ ፈጣን የመልሶ ማጥቃት ያደረጉት ኤርትራዎች በአንድ ደቂቃ ልዩነት ባስቆጥ የቆጠሩት ጎል ጨዋታውን ሶስት ለአንድ በሆነ ውጤት አጠናቀዋል። ለኤርትራ ሶስተኛውን ለራሷ ደግሞ ሁለተኛውን ጎል ያስቆጠረችው ደሊና ሳህሌ በጨዋታው ጥሩ እንቅስቃሴ አድርጋለች። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጂራ እንዲሁም የኤርትራ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ አብርሃም ጨዋታውን በስታዲየም ተገኝተው ተከታትለዋል። በሁለቱ ሀገራት መካከል ባለው የፖለቲካ አለመግባባት ምክንያት በፊፋ ውሳኔ መሰረት በገለልተኛ ሜዳ የሚካሄደው የኤርትራና ጅቡቲ ከ20 ዓመት በታች ብሔራዊ ቡድኖች የመልስ ጨዋታም በተመሳሳይ በአዲስ አበባ አበበ ቢቂላ ስታዲየም ከነገ በስቲያ ረቡዕ የሚደረግ ይሆናል። ከተወዳጆቹ የአውሮፓ ታላላቅ ሊጎች መካከል የእንግሊዝ ፕሪሚየር ሊግ፣ የስፔን ላሊጋ ና የጀርመኑ ቡንደስሊጋ ባለፉት ቀናት በተደረጉ ጨዋታዎች ተጀምረዋል። በኮቪድ-19 ምክንያት በአውሮፓውያኑ ከመጋቢት 2020 ጀምሮ በዝግ ስታዲየም ሲደረግ የነበረው የእንግሊዝ ፕሪሚየር ሊግ በአሁኑ የውድድር ዓመት ስታዲየሞች ተመልካቾችን በሙሉ አቅማቸው እንዲያስተናግዱ ፈቅዷል። ብዙዎች በጉጉት የሚጠብቁት ይህ ሊግ ባለፈው አርብ አርሰናል ከሜዳው ውጭ ሊጉን አዲስ ከተቀላቀለው ብራይንትፎርድ ጋር ባደረገው ጨዋታ የተጀምረው ሲሆን ባለሜዳው ብሬንትፎርድ ሁለት ለዜሮ በሆነ ውጤት አርሰናልን አሸንፏል። ትናንት በሜዳው የአምናውን አሸናፊ ማንቸስተር ሲቲን ያስተናገደው ቶተናም ደግሞ አንድ ለዜሮ በማሸነፍ ውድድሩን በድል ሲጀምር፣ ሻምፒዮኑ የፔፕ ጋርዲዮላው ሲቲ ደግሞ የውድድር ዓመቱን በሽንፈት ጀምሯል። በሊጉ የሚሳተፉ ክለቦች ያደረጓቸው ሁሉም የመጀመሪያ ጨዋታዎች በመሸናነፍ ነው የተጠናቀቁት። በስፔን ላሊጋ ና በጀርመን ቡንደስሊጋም የኮቪድ-19 እገዳዎች በአብዛኛው በመነሳታቸው ያላቸው ተመልካቾች በብዛት ስታዲየም መግባት ጀምረዋል። የጣሊያን ሴሪያ ደግሞ በተያያዘው ሳምንት የመጨረሻ ቀናት የሚጀምር ሲሆን ስታዲየሞች 50 በመቶ የሚሆኑ ተመልካቾችን እንዲያስተናግዱ መፈቀዱን የጣሊያን ሚዲያዎች ዘግበዋል። ቀደም ብሎ የተጀመረው የፈረንሳይ ሊግ አንድ ሁለተኛ ሳምንት ጨዋታዎች ትናንትና ከትናንት በስቲያ የተካሄዱ ሲሆን ሁለቱንም ጨዋታዎች ያሸነፉት አንገርስ፣ ክለርሞንፉት እና ከባርሴሎና ኮከቡን ሊዮኔል ሜሲን የቡድኑ አካል ያደረገው ፒኤስጂ በደረጃ ሰንጠረዡ መሪነት ላይ ይገኛሉ። የዛሬ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጮች ዝግጅታችን ተጠናቋል። ሳስተናግዳችሁ ያመሻችሁት ጽዮን ግርማ ነበርኩ። ንጉሱ ታምሬ ስርጭቱን አቀናብሮልናል። ሰላም፣ በደህና እደሩ። በነገው ምሽት እንገናኛለን።